Of america you ya america Dems. <laughs> radio Ta'biano. የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 14 2009 ዓ ም ፕሮግራሙን ጀመረ። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ በሚል ቅጽል ስም በሚታወቀው ስፍራ በደረሰው አደጋ ህይወታቸውን ያጡ ቤተሰቦች ከትናንት በስቲያ ሐሙስ አደጋው የደረሰበትን አርባኛ ቀን አስበውለዋል። አንዲስ ክፍል ስዲሆነች ተሰጠኛለች የተቀራይ ስለሆን ተሳታኛለች አይቸዋለሁ፣ ብጃ አይቸዋለሁ። ምንም ነገር ምንም ምንም ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለእሱም ውሃ የለውም፣ መብራት የለውም። እንዴት ይገባል? እዚያ ላይ አቶ ባየህ ከሰባት ቤተሰባቸው ጋር ጉዳት በደረሰበት የረጲ አካባቢ ተከራይተው ይኖሩ ነበር። ቤታቸው ከወደመባቸው መካከል የተናገሩም አሉ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ አንድ ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል፣ የአንድ ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን። ቴዲ በአደጋው አባቱንና ሌሎችም የቤተሰቡን አባላት አጥቷል። ሁለቱንም በምሽቱ ለጥያቄው መልስ ዝግጅት ጠብቋቸው የማስተናግዳችሁ ቆንጅታ የነኝ የሙዚቃ ቃናም ይዘናል። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር እንድትቆዩ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። አሜሪካና እንግሊዝ ለሌሎች ሀገሮች የሚሰጡትን እርዳታ ካስቀሩ ወይም ከቀነሱ የአመራር ክፍተት ሊፈጠር እንደሚችልና ስፍራውን ሌሎች እንደሚቆጣጠሩት የማይክሮሶፍት ኩባንያ መሥራችና በግብረሰናይ ተግባሮቻቸው የሚታወቁት ቢሊዮነር ቢል ጌትስ አስጠነቀቁ። ጌትስ ሰሞኑን ለንደን ላይ ባደረጉት በስሜት የተሞላ የተባለ ንግግር ዩናይትድ ስቴትስና እንግሊዝ ውስጥ የሚታዩት የፖለቲካ ዝማሚያዎች ሀገሮቹ ለውጭ እርዳታ የሚመድቧቸውን ልገሳዎች ወይም ወጪዎች ወደ ማቋረጥ ሊወስዱ የሚችሉ እንደሆነውም አመልክተዋል። ቢል ጌትስ ብቻቸውን በየዓመቱ ለዓለም አቀፍ ልማት ጉዳይ የአምስት ቢሊዮን ዶላር ልገሳ የሚሰጡ ቸር ከሚባሉ ግንባር ቀደም በጎ አድራጊዎች አንዱ ናቸው። አንዳንድ የዓለም መሪዎች በቅርቡ እየተከናወኑ ላሉ ሁኔታዎች የተሳሳተ ትርጉም በመስጠት አስፈላጊ የሆኑ የረጅም ጊዜ መፍትሄዎችን ከሰጠናቸው አስቸጋሪም ቢሆኑ ሊስተካከሉ የሚችሉ ነገሮችን በቅንነት ከመመልከት ይልቅ ፊታቸውን ወደ ጓዳቸው ለማዞር እነርሱን እንደ ሰበብ አድርገው የመውሰዳቸው ነገር ያሳስበኛል። ቢል ጌትስ በለንደኑ የግርማዊነታቸው የተባበሩት አገልግሎቶች ኢንስቲትዩት ውስጥ ካደረጉት ንግግር የተቀነጨበ መልእክት ነው። ዩናይትድ ስቴትስ በዓለም ዙሪያ ለሚከናወኑ የዘላቂ ልማትና የአጣዳፊ ጊዜ እርዳታ ስራዎች ግዙፉን ልገሳ የምትሰጥ አገር ነች። አፍጋኒስታን ውስጥ በአንድ ወታደራዊ መደብ ላይ አማጽያኑ የታሊባን ታጣቂዎች ትናንት ከቀትር በኋላ በጣሉት አደጋ ቢያንስ 140 ሰው መገደሉ ተገለጸ። በአፍጋኒስታን ጦር ላይ ባለፉት 16 ዓመታት ከደረሱት ጥቃቶች ሁሉ እጅግ ግዙፉ እንደሆነ በተነገረበት በዚህ ጥቃት ከተገደሉት የሚበዙት ወታደሮች መሆናቸው ታውቋል። ማዛር ኢሽ ሸሪፍ በምትባለው የሀገሪቱ ጦር መደብ ላይ አደጋውን የጣሉት በሁለት ወታደራዊ ተሽከርካሪዎች ላይ የተሳተፉ የአፍጋኒስታንን ጦር የደንብ ልብስ የለበሱና በከባድ የታጠቁ አስር ሰርጎ ገብ አጥፍቶ ጠፊዎች የጦር መደቡን በር ጥሰው ከገቡ በኋላ ባደረሱት የቦምብ ድብደባ መሆኑን እማኞች ተናግረዋል። በጥቃቱ ሌሎች መቶ ወታደሮች ቆስለዋል። በሌላ በኩል ደግሞ እዚያው አፍጋኒስታን ናንጋሃር ክፍለ ሀገር ውስጥ በመሸጉ የእስላማዊ መንግሥት ቡድን ተዋጊዎች ላይ የዩናይትድ ስቴትስና የአፍጋኒስታን ኃይሎች የጀመሩትን ድብደባ ዛሬም ቀጥለው ውለዋል። በድብደባዎቹ ምክንያት በሺዎች የሚቆጠሩ ቤተሰቦች ከየመኖሪያቸው መፈናቀላቸውና ሲቪሎቹ ተፈናቃዮች የተደቀኑባቸውን ድንገተኛ ችግሮች ብቻቸውን ለመጋፈጥ መገደዳቸው እየተወራ ነው። በቅርቡ የዩናይትድ ስቴትስ አየር ኃይል በግዝበቱ እስካሁን ተጥሎ የማይታወቀውን አቶሚክ ያልሆነ የቦምቦች ሁሉ እናት የሚባለውን ቦምብ በጣለበትና መተላለፊያና መሸሸጊያ ዋሻዎችን ባወደመበት ሆራሳን አካባቢ ግዙፍ የእስላማዊ መንግሥት ቡድን ቅርንጫፍ ኃይል እንደሚንቀሳቀስ ይነገራል። ሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብሯን እንድታቋርጥ ለማድረግ ቻይና ይበልጥ ትተጋለች ብላ ዩናይትድ ስቴትስ ትተማመናለች ሲሉ ምክትል ፕሬዚደንቱ ማይክ ፔንስ አመልክተዋል። ምክትል ፕሬዚደንቱ አውስትራሊያ ዋና ከተማ ሲድኒ ላይ ከጠቅላይ ሚኒስትር ማልኮም ተርንበል ጋር ሆነው ዛሬ በሰጡት ጋዜጣዊ መግለጫ የፒዮንግያንግ የተምዘግዛጊ ሚሳይሎች መርሃ ግብር በፓሲፊክ አካባቢና በዩናይትድ ስቴትስ ዋናው ምድር ላይም አደጋን የደቀነ መሆኑን አሳስበዋል። ዓለም ባለፉ ሀያ አምስት ዓመታት ሰሜን ኮሪያን በያዘበት መንገድ መቀጠል ከእንግዲህ የማይቻል ነገር ነው ሲሉ አስጠንቅቀዋል። ምክትል ፕሬዚደንት ፔንስ ዩ ኤስ ኤስ ካርሎ ቪንሶን በምትባለው ግዙፍ አጥቂ ጀቶች ተሸካሚ መርከብ የሚመራ የዩናይትድ ስቴትስ ወታደራዊ ቡድን በጥቂት ቀናት ውስጥ ጃፓን ባህር ላይ እንደሚደርስን ፔንስ አመልክተዋል። ቻይና ያላትን የምጣኔ ሀብት አቅም ሰሜን ኮሪያን ለማስታገስ ልትጠቀምበት እንደምትችልም የአውስትራሊያው ጠቅላይ ሚኒስትር ተርንበል ተናግረዋል። ዩናይትድ ስቴትስም አውስትራሊያም በቻይና ላይ ከፍተኛ ግፊት ማድረግ ከጀመሩ ረዘም ያለ ጊዜ ተቆጥሯል። በዓለም ዙሪያ በስድስት መቶ ከተሞች ውስጥ ታይቶ በማይታወቅ ሁኔታ ዛሬ ለሰላማዊ ሰልፍ የወጡ ሳይንቲስቶች በዓለማችን ደህንነት ላይ መፈተሽና መረጋገጥ በሚቻሉ እውነታዎች ላይ ፊቱን ያዞረ የፖለቲካ ጥቃት እያደገ መጥቷል ሲሉ ቁጣቸውን እየገለጹ ናቸው። ለሳይንስ ተሰለፉ ተብሎ በተሰየመውና የአውስትራሊያን የብራዚልን፣ የካናዳን፣ የናይጄሪያን ከተሞች እንዲሁም ኬፕ ታውንን፣ ለንደንን፣ ማድሪድን፣ ሶልን ጨምሮ በዓለም ዙሪያ አደባባይ የወጡ ሳይንቲስቶችና ደጋፊዎቻቸው ብዙውን ጊዜ ከሙግት አድራጎቶች ራሳቸውን የሚያርቁ ይልቅ በቀመርና በሚጨበጡ ማሳያዎች እውነታን ለማስረዳት ይተጉ የነበሩ ናቸው ተብሏል። ዛሬ ታስቦ የዋለውን የእናት ምድር ዓለም አቀፍ ቀንን ምክንያት በማድረግ በተደረጉት ሰልፎች ላይ ለምርምር ጉዳይ የሚያስፈልጉ ወጪዎች በአሜሪካም ሆነ በአውሮፓችን ላይ እየተባሉ መሆናቸውን ሳይንቲስቶቹ ጠቁመዋል። ሳይንስና የምርምር ውጤቶችን የሚጠራጠሩ የሕዝብን ሆይ ሆይታ የሚናፍቁና በዚያም ላይ የሚሰሩ በአውሮፓ ላይ እምነት የሚያሳጡ የፖለቲካ እንቅስቃሴዎች እየተስፋፉ መምጣታቸው ይስተዋላል። የዜናው ጊዜ አበቃ። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ3860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ሚያዚያ 14 ምሽት ፕሮግራማችን ነው። አሁን ለጥያቄዎ መልስ በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ በሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡት ሰዎች ቤተሰቦች ከትናንት በስቲያ ሐሙስ አደጋው የደረሰበትን አርባኛ ቀን አስበው ውለዋል። በአደጋው ለሞቱት ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ ሰማንያ ሚሊዮን ብር ወይም ወደ አራት ሚሊዮን ዶላር መድ ድረሱ በመንግስት መገናኛ ብዙሃን ተዘግቧል በአደጋው ቤተሰቦቻቸው ላጡ እንደ ሁኔታው ቤት ቦታ ጥሬ ገንዘብ እንደሚሰጥም ተነግሯል የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ እነሱም ከዓመታት በፊት በአካባቢው ቤት ቀልሰው የሚኖሩ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል በህጋዊነት ቤት ሰርተው ለረጅም ዓመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ መሀል ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት ተላልፏል። የመጨረሻው ክፍል ቀጥሎ ይቀርባል። በአድማጭ ጥያቄ ይሆናል የሚጀምረው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ወደ ጥያቄው መልስ ስንዝለቅ፣ ጤና ይስጥልኝ እንደምናላችሁ ቢዎች በጣም አመሰግናለሁ እድሉን ስላገኘው ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔ ሐዘኔን ለመግለጥ እፈልጋለሁ። ጥያቄ በተለይ መንግስት፣ የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ፣ የአንድ አመት ገንዘብ ለክራይ ቤት የሚሆን ወደ አንድ ሚሊዮን የሚጠጋ መስሪያ ገንዘብ እሰጣለሁ እያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ አምስት ሚሊዮን ብር የተከበሩት ዶክተር ሼክ አላሙዲን ወደ አርባ ሚሊዮን ብር፣ ሌሎችም እንደዚሁ ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል። እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እኒ ተጎጆዎች ምን አይነት መካኒዝም አብጅተዋል ከአዲስ አበባ መስተዳደር ጋር ሁነው ገንዘቡን እንዳይመዘበር ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በአምስት መቶ ሺህ ብር የሰረቱን ቤት ወደ አንድ ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበትን ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እየሰሩ እንደሆነ ግልጽ ያደረጉት ነው። እናመሰገ እንግዲህ ሰምታችኋል። ጠያቂያችን የሚሉትን እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት ነው የሚሉት። በገንዘብ መልክ ነው ወይ፣ በቤት ነው ወይ፣ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ መልስ ብትሰጠኝ በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ አንድ ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ኪራይም ተፈቅዷል፣ የአንድ ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን። ያው ወረቀቱን ግን ወስደን ማህበራዊ ጉዳይ ያስገብተናል ብሩን ለመውሰድ ከሆኖም ግን ትዕዛዝ ስላልመጣልን ያው ካርታውን ኮፒ እና የምንወስድበትን የአንድ ሚሊዮን የቤት ኪራይውን አንድ ላይ በተሰራበት ሁኔታ ነው ያለው። የተሰራ ውሳኔ ስላልመጣ ወይም ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን፣ ቁጥራችሁን ስጡን የሚል ነገር ነው የመጣውና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብር እጃችን ላይ የደረሰ ነገር የለም። መልካም ነው ቴዲ። እናንተ የምትቀበሉት ይህንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈው። ምስል እኛ ከማህበራዊ ጉዳይ ነው ብሩን ተወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰዓቱ በቼክ ይሰጠናል ብለን እንጠብቀን ነበረ። ግን አይነቱ ነገር ሳይሆን ያው እያንዳንዱ በቤት ክራይ በወር ሰባት ሺ ብር፣ ሰማንያ አራት ሺ ብር ለዓመት አንድ ሚሊዮን ብር፣ ያ የነፍስ ዋጋ ደግሞ አርባ ሺ ብር በአንድ ሰው ከዛም ደግሞ ለምግብ ፍጆታ ለሶስት ወር በአራት ሺህ አምስት መቶ ብር ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይሄን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልሬዲ ሶስት ሳምንቱንን ዶክሜንቶችን አስገብተን ያው በመጠባበቅ ላይ ያለ ነው። ስንጠይቃቸውም እዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው የሚል ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አልችልም ብለው ነው የመጣ ነው። ያው እኛም የቤት መከራያም ብርም የለንም፣ ምክንያቱም ሁሉም ነገር እዛው ወድመዋል። እጃችን ላይ ምንም ነገርም የለም። ያው በሰዓቱ ቀብር ማስፈጸሚያ የተባለ የተሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋል አስር ሺህ ብር። አሁን ግን ያው ተሰርቶም እስካልተሰጠን ድረስ ምንም የምናደርገው ነገር የለም ምክንያቱም በአሁኑ ሰዓት የቤት ኪራይ በጣም በጣም ውድ ነው። የመከራ የተማ አቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ከአንዱ እየተበዳደረ ነው ያለው። ዛሬ የአርባ ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል አሁን ሁሉም ነገር ጨለማ ነው የሆነብን። ወደ ኋላ ልመልስህና፣ ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው? የኛ ቤት ሸክላ ነው የሰራሁት። ስንት ክፍል ትልቁ? ቤት ወደ ስድስት ክፍል ቤት ነው ዋናው ትልቁ ቤት ማለት ነው። ሰርቪሶች አሉ፣ መኪታ ቤቶች አሉ፣ ኮሪደር አለ፣ ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደመሆናችን መጠን የራሳችንን ሰርቪስ ቤቶች አሉን። እሱም ወደ አምስት ክፍል ነው ከኋላ አምስት ክፍል ያለው የሰርቪስ ቤት ነበራችሁ ለዚህ እንግዲህ ካርታ ተሰጣችሁ የእሱ ነገር እንኳን የካርታ የተሰጠው ለአባወራ በሚል ነው እንጂ አሁን እኔ አባወራ ልጅ ነኝ እኔ አሁን ትዳር መስርቼ እህቴም ትዳር መስረታ ልጆችን ወልዳ ሁለት ልጆች አሏት አንደኛዋም እንደዚሁ እህቴ ትዳር መስረታ ሁለት ልጅ ወልዳለች ግን አሁን መንግስት ብሎ ያለው ለአባወራ ልጆች ቤት ሰርቼ ይሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን፣ አምስት ወር ምናምን የሆነን ሰዎች አለን። ያንን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስድን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድነው በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባችሁ የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው እንትን። አሁን እህቴ ሁለት ልጆች ወልዳ እዛው አንድ ክፍል ይዛ እየኖረች ነው ያለ አንድ ቤት ማለት ነው። እኔም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ የግባን ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው ሮጣን ያመለጠችው ምንም ነገር የደረሰ ነገር የለም በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው። እሺ መስመር ላይ ቆየኝ ቴዲ፣ መስመር ላይ ቆየኝ። ወደ አቶ ባዬ ልመለስ። እሺ አቶ ባዬ እርስዎ ደግሞ ከተከራዮች ወገኖትና ቤት ተሰጥቶናል፣ ነገር ግን አልተለሰነም እንዲህ እንዲህ ብለው ነው ያስረዱኝና ይሰጣል የተባለ ገንዘብ አለ ለእናንተ ይሰጣል የተባለ ገንዘብ አለ ግን የሱ ምንድን ነው የዕቃ ተብሎ መቶ ሺህ ብር ይሰጣል አሉ ለእናንተ። ዋጋ ደግሞ አርባ ሺህ ብር ይሰጣል አሉ ያው ስነ አሉ። እስካሁን እሱ ምንም ያየነው ነገር የለም። አሁን ያለንበት ሁኔታ በጣም ከባድ ነው። እኛ ንብረትም ምንም ምንም ሁሉን ነገር እድሜን ሙሉ እድሜን ስሰራው የኖርኩት ንብረቴ ነው እዚያ ውስጥ የጠፋው ቤቴ ብዬ ኑሮዬ ብዬ ቤተሰቤ ብዬ መከራዬን ሳይ ስቃጠል ኑሬ ያፈራሁት ንብረት ነው እንዳለ የወደመብኝ እና በአሁኑ ላይ እቃ መግዣ አይደለም የምበላው እንኳን በጣም ከባድ ነው በአሁኑ ጊዜ እና አሁን መንግስት ማድረግ ያለበት ነገር ቢኖር እኛም መርዳትና እኛም መደገፍ ሲሆን በጣም በተቃራኒ ሁኔታ ነው ያለ። እኛም መኛ እንዳደረገን አድርጌ ነው የማስበው። አቶ ባየ ወደ መንግስት ስትቀርቡ ቀደም ያለው ጥያቄ የጠየቁት አንዱ ጥያቄ ምንድን ነው? ኮሚቴ መስረታችሁ በህብረት ነው የመንግስት ተወካዮችን የምታነጋግሩት ወይስ በተናጠል እየሄዳችሁ ነው የምትጠይቁት የምናናገረው አድራሻ የለንም ሁላችን የምንገናኝበት አድራሻ የለንም እንዳደረሰን ነው ሂደን እኛ ሂደን ነው የምናገኝ አንዱን አንዱ የምናገኝበት ቦታ ያለ አንዱ በዘመድ ጋ ያለ አንዱ ደግሞ አንዲት ትንሽ ክፍል ተከራይቶ ነው ያለ አንዱ ደግሞ ዝም ብሎ አንድ ቀን ከአንዱ ቤት አንድ ቀን ከአንዱ ቤት እያለ ነው ያለ የተረጋጋ ህይወት የለም። ምክንያቱም በዚህ ላይ ገንዘብ የለውም፣ ንብረት የለውም። መቀመጫ በጣም ከባድ ነው በአሁኑ ጊዜ። አቶ ቴዲ አንተስ እዚህ ላይ ምን ትለኛለህ? ተደራጅታችሁ ነው ኮሚቴ መስረታችሁ ህብረት መስረታችሁ ጉዳት የደረሰባችሁ የቆሸሸ ሰፈር ሰዎች፣ ወይንስ በተናጠል እየሄዳችሁ ነው መንግስትን የምታነጋግሩት? እኛ ራሳችን ማዋቀርን ሞክረን ነበረ። አደጋ የደረሰባቸው ሰዎች ብለን ያው ኮሚቴ የራሳችንን በሰዓቱ በሀዘኑ በደረሰበት ሰዓት ወዲያውኑ ኮሚቴ እንዲዋቀር የቀበሌው መስተዳደሮችም ኮሚቴ ይዋቀር እና በኮሚቴ አማካኝነት እናውራ የሚል ነገር ነበረ መጀመሪያ ላይ ያለው ነገር። አዋቅረን ያው ስማችንን ሰጥተን እንከታተል ነበረ፣ ሁለት ቀን ሶስት ቀን ነበር። ከዛ በኋላ ግን ነገሩ ሁሉ በቃ ፈርዘር እንዳሄድ አይነት ነገር ነው የተደረገው። ማንም የሚያናገረንም የለም። በተናጠልም ሄደሽ ማናገር የምትችሉም ሰውም የለም ኮሚቴን ሄደሽ ማናገር የምትችውም ሰውም የለም። ኮሚቴው ተበተነ በቃ ኮሚቴ መጀመሪያውኑ ኮሚቴው እንዲበተን የተፈለገው በቃ የኮሚቴው ተዋቅሯል። በኮሚቴ ብዙ ነገሮችን እናደርጋለን ነበር ሲባል የነበረው አሁን የመጣውንም እርዳታ ሁሉ ምግብ፣ የአልባሳት ሁሉ ነገር በኮሚቴ አማካኝነት ይሰጣቸዋል የሚል ነገር ነበረ። ኮሚቴው ሁሉ ነገር እያዋቀረ ይደረጋል ነበር የተባለ ሄደን ቀበሌ ጎብኙ ተባለን። ጎበኛል። አሽጓል። የመጣው እርዳታ ሁሉ ገብቶ ቁጭ ብሏል። ግን አንድም ነገር ግን አልተሰጠም። ጫማዎችና አንዳንድ ነገሮች ይሰጡ ተባለ። ይቆጠር ተባለና በቃ አሁኑኑ ይሰጣችኋል ተባለ። ተቆጠረ ምን ተባለ? በቃ ነገ ተወስዳላቸዋሉ። የዛሬ አስራ አምስት ቀን ከአስራ አምስት ቀን በፊት ማለት ነው። ነገ ይወጣል ተባለ። በቃ ሂዱ ተባልን። ያንን ነገር ኢሚዲት ነው ካንስል ያደረጉት። የሚበላሹ እቃዎች ሁሉ ቀበሌ ውስጥ ነው ቁጭ ያሉት። ማነው የሰረዘው? አናውቅም። ነገ ተወስዳላችሁ ተብለን ነው የቀበሌ መስተዳደር ኮሚቴዎች ተብለን ተመርጠን ሄደን ሁሉን ነገር ቆጠራ ካካሄድም በኋላ ሁሉ ነገር ስልሽ ለጊዜው ጫማና ቲሸርት ነገር የመጡ ነገሮች ነበሩና እነሱን ለመስጠት ነበረ። ዛሬ እንደ ጠዋት ይወጣል ተብሎ እንደ ዛሬ ተቆጠረ። እንደ ነገ ጠዋት ወጥቶ ይታደላል ተባለ። ጠዋት እንገናኛለን ተባለን። በነጋታው ይሄ ነገር ካንሰል ተደረገ። እንግዲህ ከአድማጮች በጣም በርካታ ጥያቄዎች ለእናንተ እንድናነሳ ቀርቦልናል። ለመንግስት ተወካይም እንዲሁ ለወይዘሮ ዳግማዊት ሞገስ በተለይ የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ጥያቄ ከአድማጭ መጥቶላቸው ነበር። ደግመን ደጋግመን እኛም ደውለን አላገኘናቸውም ግን ወደ እሳቸው መደወላችንን እንቀጥላለን። ሌላው ከአድማጭ የመጣልን ጥያቄ ለምሳሌ አቶ ሰለሞን ተስፋሁን የተባሉ የላኩልን ጥያቄ፣ ለመሆኑ የአደጋው ምክንያት ተመርምሯል ወይ? የአካባቢው ሰው አደጋው ለምን እንደደረሰ ያውቃል ወይ የሚል ነው እና አቶ ባዬ ወይንም አቶ ቴዲ የምታቁት ካለብት ገልጹልኝ። አደጋው ተመርምሯል የሚባል ነገር ምንም ነገር የለም። እኛ አደጋው ከደረሰ በኋላ ቼክ እናስደርጋለን የሚል ነገር ነበረ። መቶ የነበረው አደጋው በጣም ሀይለኛና አስከፊ ነበረ፣ ገፊ ነበረ፣ ቤቶችን እየደረማመሰ ነበረ የሚሄድ የነበረው። ግን ከዛ በኋላ አደጋው መንስኤ ምን እንደሆነ እኛም ያወቅነው ነገርም የለም ለሕዝብም ይፋም የሆነ ነገርም የለም። ጥናት አካሄደን ያለው ነገር ለሕዝብ ይፋ እናደርጋለን የሚል ነገር ነው የመጣው። የምናውቀው ነገርም የለም፣ ግን በጣም ሀይለኛ የሆነ ፍንዳታ እንደነበረ ነው። እኔ በሰዓቱ ወጣ ብዬ ነበረና ቤተሰቦቼ ሮጠውን ያመለጡት የተወሰኑት፣ ሰባቱ እዛው አለቁ። እህቴ ወንድሜ አንድ ልጅ ሮጠው ነው ያመለጡት። በጣም ኃይለኛ ጉልበት ነው የነበረው። ቤቶችን እነዚህ ግንብ ቤቶች በሸክላ የተሰሩ ቤቶችን እንዳለ ደረማምሶ ነው የሄደው፣ አልፏቸው ሁሉ ነው የሄደው። እንግዲህ እንደዛ ነው የነበረ ያደጋው ሁኔታ እና ምንም አይነት ነገር ይፋ ገና አልተደረገም። ግን አሁንም ለስጋት የሚዳርግ ነገር አለ ተብሎ አሁን የተወሰኑ አባውራዎች ከዛ አካባቢ እንዲለቁ እየተደረገ ነው ያለው፣ ያሰጋል በሚል ማለት ነው አቶ ባዬ ፍንዳታውን ሰምተዋል? ለምሳሌ አቶ ማስረሻ ካሳ የተባሉ ጠያቂ የቆሼ አደጋ ከመድረሱ በፊት የፍንዳታ ድምፅ ተሰምቶ ነበረ ይባላል እና ያ ቃሉ ወይ ጠይቋቸው ብለዋል እና ሰምተዋል? እርሶ ወይንም ሰው ነግሮታል? ሰምቻለሁ። በእርግጥ ስራ ነበር፣ ከስራ እየመጣሁ ነበር። በእርግጥ ደርሼ ነበር፣ አካባቢ ደርሻለሁ። በርቀት ነው ድምፁን የሚያሰማሁት እንጂ እዚያው ቦታው ላይ አልገባሁም ነበር። ና እንደሰማሁት ግን ወደ ላይ እንደተነሳ ነው የሚነግሩኝ ማለት ነው። ወደ ላይ እንደተነሳ ና ቤት የመምታት የመጣል ፓወር አለው። ዝም ብሎ የመሸራተት ሳይሆን ቤት ገፍቶ የመጣል ፓወር አለው። በፌሮ የተሰራ በአርማታ የተሰራ እሱን የመደምሰስ ኃይል ነው ያለው የመንሸራተት ሳይሆን የፍንዳታ ነው። በጣም የፍንዳታ ነው። እንደሰማዎት ከሆነ እንደዚያ ነው። አደጋው በጣም አስከፊ ነው። በቃ አስከፊ ነው። ቢያንስ ጥልቀቱ እሱ ያፈናቸው ቤት ጥልቀት ቢያንስ ከአስር ሜትር በላይ ነው ይሆናሉ፣ ጥልቀታቸው ሲቆፈርም እንዳየ ነው እንደዚያ ነው። ከአስር ሜትር በላይ ይሆናል። በጣም ፓወር አለው። አነሳሱ በጣም ከስር በጣም ብርግ ያለ ነው። እሺ፣ አቶ ባዬ እንዲሁም አቶ ቴዲ እንግዲህ ሌላ ጥያቄም አለን። ግዛቸው አበበ የተባሉ ከዚሁ ከኛ አካባቢ ናቸው መሰለኝ። የጠየቁት ጥያቄ ምንድን ነው? ይሄ ቆሼ የተባለ ቦታ ለብዙ ዘመን የቆሻሻ የተጣለበት አካባቢ ነው እና በሱ ምትክ ሰንዳፋ ቆሻሻ ማስወገጃ ተሰርቶ ነበረ። ብዙም ሳይቆይ በአንድ ቢሊዮን ዶላር የተገነባው የሰንዳፋ ዘመናዊ ቆሻሻ ማስወገጃ ተዘጋ ነው የሚሉትና ስለ እሱ የምታቁት አለ ወይ? አሁንስ ቢሆን የአዲስ አበባ ከተማ ቆሻሻ የት ነው የሚጣለው? እናንተ ጋ ነው ወይስ ወደ ሳንዳፋ ነው የሚወሰደው? አቶ ቴዲ፣ እየተደፋ ያለው እዚሁ ነው ያለው። ሳንዳፋ በምን ምክንያት እንደሆነ ባላውቅም ከዚህ አካባቢ ከረፒ ቆሻሻ ማንሻ ተነስቶ ቀጥታ ወደ ሳንዳፋ ሄዶ ነበረ። ሆኖም ግን ሁለት ሶስት ወር አይ ቲንክ እንደዛ አካባቢ ከደፋ በኋላ እዚህ መደፋት የለበትም የሚል የአካባቢው ሕብረተሰብ ያ ነገር እዛ እንዳይደፋ አድርጎል የሚል ነው ያለኝ መረጃ ወይም የሰማሁት ነው። ተመልሶ መጥቶ እዚሁ እንዲደፋ ተደርጎ በጣም በሚገርምና በሚያሳዝን ሁኔታ ነበረ እዚህ ሲደፋ የነበረው። እዛም በኋላ ይህንም አደጋም ደርሶ አሁንም እየተደፋ ያለው እዚሁና እዚሁ ነው። አሁን ከዚሁ ራሱ አትሬኑ ከወጣ የወጣበት ቆሻሻ ራሱ ሰ እዛው ላዩ ላይ ነው የተደፋው። አሁንም እዛው እየተደፋ ነው ነው የምትሉኝና እኚሁ ጠያቂ ግዛቸው አበበ አደጋውን ተከትሎ በቅድሚያ ብቻ ሳይሆን ከፍ ስለ እርዳታው ጠይቀዋል። እርዳታውን እናንተ ቀደም ብላችሁ መልሳችኋል። ይህ ውዝግብ ለደረሰው አደጋ ምክንያት አስተዋጽኦ አበርክቷል ትላላችሁ ወይ? ይላሉ እሳቸው። ወደ ሰንዳፋ ተሄዶ ያለመጣሉ እናንተ ጋር ተመልሶ ማዘጋጃ ቤት ለመጣል መገደዱ ለአደጋው አበርክቷል ብላችሁ ታምናላችሁ ወይ ይላሉ። ይህ አበርክቷል። ይህ በጥቅል ግልጽ ነው፣ ይታወቃል። ያው ግድ ነው አለው ግን ይሄ መንሸራተት የሚባለው ነገር ፍንዳታ አለመሆኑ በምን ይረጋገጣል ነው? ምንም የተረጋገጠልን ነገር የለም። ፍንዳታ ከሆነ ያን ነገር በእርግጥ ምን በትክክል አደጋ መጣ ብለን ልናስበው አንችልም። ተረጋግጦ ኑሮ ይህ ነገር ይሄ እዚህ ጋር መደፋቱ ነው ለእኛ ችግር የሆነው ብለን እናስበው ነበር። ግን ይህ ነገር የተከሰተው በፍንዳታ ነው ብለን ነው እኛ የምናስበው፣ የራሳችን አስተሳሰብ የምናስበው በፍንዳታ በፍንዳታ ከተነሳ ደግሞ የዚያ እዚህ ላይ መጫል ምንም ነገር የሚያመጣው ነገር የለም ምክንያቱም እዚህ ጋር የተነሳው ከስር በጣም ጥልቀት ያለው ቦታ ላይ ነው። ተነሱ መቶ ቤቶችን ያፈናቸው። ስለዚህ ይህ ከሆነ ያን መደፋት ይህን ነገር ያመጣዋል ብዬ አላስብም። ተንሸራቶ መጥቶ ቢሆን የደረመሳቸው ያ አስተዋጽኦ አለው ብለን እናስብ ነበር። እንደውም ቀጣዩ የአቶ ግዛቸው ጥያቄ እንግዲያው አደጋው ክፉ አጋጣሚ ነው ወይስ ሰው ሰራሽ ነው ነው የሚሉትና በእናንተ አመለካከት ምን አፈነዳው ብላችሁ ነው የምታስቡት? እናንተ ይሱ ነው ትልቁ ህመማችንና ትልቁ በሽታችን ይሱ ነው። ምንም ልናውቀው አልቻልንም፣ ልናውቀው አልቻልንም። በቃ መንግስትም ደግሞ ገና መርምሬ እደርስበታለሁ ነው ነው ያለው። አይወቀውም ቢያውቀውም ሊገልጽልን ስለማይችል ትልቁ በሽታችን ናመናችን በምን እንደ እንደተጎዱ ቤተሰቦች አን በምን እንዳለቁ ማወቅ ያልቻል ነው። በዚህ ምክንያት ነው። እስቲ እንደው በማጠቃለያ የተጎጂውን ቁጥር እናንተ ጠቅላላ አርጋችሁ ታውቃላችሁ? ስንት ሰው ይሆን በዚህ ሁኔታ የተጎዳው? ያለቀው ሰው መቶ አስራ ሶስት ሰው እንደሆነ ተገልጿል። እንግዲህ የቆሰለው በየሆስፒታሉ ነው የነበረውና ስለ እነዚህ ሰዎች የሰማነው ነገር የለም። የቆሰሉት ከሆስፒታል የወጡ ታውቃላችሁ የተወሰኑ ሰዎች እናቃቸዋለን። ቁጥር የሚባለው ነገር የተገኙ ሰዎች ብቻ ናቸው። ቁጥር የተመዘገቡት ሬሳቸው የወጣ ያልወጣ ደግሞ የተዳፍ ነው። የቀሩ በጣም ብዙ አሉ፣ በጣም ብዙ። ስለዚህ የሞተው ሰው ከዛ በላይ ነው ነው የሚሉኝ እርሶ? ከመቶ ከዛም በላይ ነው የሞተው። የተመዘገቡት ይህ መቶ ምናምን የሚባሉት ሰዎች አስክሬናቸው ተገኝቶ ሆስፒታል ሂድ የተመዘገቡ ናቸው። እኔ ዚ ጋር ግባና፣ እሽ ቴዲ፣ መቶ አስራ ሶስት የተባለው ቁጥሩ ይሄ ማለት አይደለም። ቁጥሩ ከዚህ በላይ ነው የሚለውን ነገር አንስተን ነበረ። እኔ ራሴ አንስቼ ነበረ እና እንዴት እንደዚህ ሊሆን ይችላል? በፍጹም ከዚህ በላይ ነው። ምክንያቱም በየቀኑ የሚወጣውን እዚህ የሚያወጡት የከፈሩ ወጣቶች ሪጅስተር ያደርጉ ነበረ። በቀን ሰላሳ አምስት ይወጣ ነበረ፣ አርባ ይወጣ ነበረ፣ ሀያ ምናምን ይወጣ ነበረ። እንደዚህ አይነት ነገር የሚወጣበት ነበረ። ለምንድን ነው ይህ ቁጥር ብለን ስንጠይቅ ምንድን ነው የተባለው? ከሚኒሊክም ሆነ ከአቤት ሆስፒታል ልክ የሚወጣው ተመዝግቦ ሲወጣ ነው። ቁጥር አንድ ተብሎ ሊመዘገብ የሚችለው ቀባሪ አጥተው የተቀመጡ አስክሬኖች እዛ ነበሩ። መለየት ያልተቻሉ እነሱ አሁን ሬጅስተር ሳይደረጉ መንግስት በራሱ ሁኔታ ቀብሯቸዋል። ያ ማለት ሬጅስተር አልተደረገም፣ ተመዝግቦ አልወጣም። ምክንያቱም ባለቤት እኔ ነኝ ያለ ሰው ከሌለ ሬጅስተር አይደርግም። በየትኛውም ምዚክ ቁጥር በማንኛውም ስም ሬጅስተር አይደረግም። በሌላ አነጋገር እንግዲህ የሞተበት ወገኑን ያልቀበረ ነገር ግን ተሰውሮብኛል ዘመድ ያለ ሰው ታውቃላችሁ ማለት ነው። በዛ አካባቢ እኔ አንድ የወንድሜ ልጅ የወንድሜ ልጅ ሁን አልተገኘም። ግን አልተቆጠረም። አልተቆጠረም። አልተቆጠረም። ከዛ በኋላ ግን እኛ ሄደን ፎቶን አግኝተን ግን ማን የወሰደብን አስክሬኑ እንዴት ነው ብለን በምንጠይቅበት ሰዓት፣ በቃ የወሰደው ሰው ምንም አያደርግላችሁም። ዋናው መገኘቱ ነው። አሁን እሱ ሬጂስተር አልተደረገም። እንደዛ የተቀበሩ ብዙ ሰዎች አሉ። ፍለጋውም እስከ መጨረሻው ተካሄደ ብዬ እኔም አላምንም። ፍለጋውም እስከ መጨረሻው ተካሄደ ብለህ አታምንም? አዎ፣ ምክንያቱም ያልወጣ ሰው ይኖራል ተብሎ ነው የሚታሰበው፣ በእኔም በኩልም በህብረተሰቡ እና እዛው ተቀብረው ቀርተዋል ማለት ነው የተወሰኑ ሰዎች ና ነው የምናምነው። እስቲ ተራ በተራ ያው ይሄንን ውይይት ማጠቃለል ስላለብን ጠቅለል አርጋችሁ ከመንግስት የምትጠብቁትን እኛ እንግዲህ ከበርካታ ህዝብ እናንተን ሁለታችንውን ነው አግኝተን የምናወያያለውና የሌሎችንም ብሶት የምታውቁት ካለ ተራ በተራ ጠቅለል አርጋችሁ ምን እንደምትጠብቁ ምን መሆን አለበት ብላችሁ እንደምታምኑ ግለጹልኝ። ለአቶ ባዬ መጀመሪያ ቅድሚያው ልስጥ እስቲ እሺ እኔ መንግስት ላይ እኔ የምጠብቀው ነገር የተጎዳን ሰዎች ነን ሙሉ ለሙሉ ድጋፍ ያስፈልገናል በቃ ምክንያቱም መንግስት ከዚህ ጋር ወደ ኋላ ማለት የለበትም ወደ ኋላ ማፈግፈግ የለበትም እንደ ጥላት ማየት የለበትም እኛ ቤተሰቦቻችን አትናል ልክ የእኛ ቤተሰቦች የእነሱ ቤተሰቦች አድርገው ሊያያቸው ይገባል ብዬ ነው የማስበው ምክንያቱም እዚህ ገበኛ ቤተሰቦች ማለት እኔ እንጃ፣ እኔ ሁሉ ነገራችን ናቸው ለኛ፣ ሁሉ ሁሉ ነገራችን ሕይወታችን በሙሉ መስቀልቅል ያለብን ሰዎች ነን በአሁኑ ጊዜ እኛ ያለ ነው እና መንግስት ይህን ነገር እንዴትም እንዳየው ግራ ገብቶኛል። እኔ በእውነት እኔ ምንም መንግስት ያደረገው ነገር በፍጹም አንድም ነገር አላረካኝም። ያደረገው ነገር ምንም ነገር አላረካኝም። ስለዚህ እንደው ሌላው ሁሉ የተውትን አስፈጣሪ እንኳን ፈርተው ፈጣሪን እንኳን ፈርተው እኛስ ማንን ሰው አይደለን ብለው እንኳን ይህን ነገር ቢያስተካክሉልን። እኔ እንግዲህ ከዚህ በላይ ምንም አልልህም። እንግዲህ ፈጣሪያችሁን ይፍሩ። በቃ ሌላ ምንም ማለት ነው። አቶ ባዬ አመሰግናለሁ። ቴዲ እስቲ ጠቅለል አድርገህ ብታስረዳኝ። መንግስት ይህን በአደጋ የተጎዳውን ህብረተሰብ በልዩ ሁኔታ በጣም በልዩ ሁኔታ ሳፖርት አድርጎ ተንከባክቦ ምንድን ነው የጎደላችሁ? ምን ላድርግላችሁ ብሎ ከስራችን ሳይጠፋ ከስራችን ሆኖ ያለውን ነገር ቃል የገባውን ነገር እንኳን እንዲፈጽም እንኳን ፈቃደኛ አይደለም ብዬ ነው። መፈጸም ራሱ ነበር። ይሄን ያህል ጊዜ ራሱ መቆየት አልነበረበትም። ሲቀጥል ደግሞ እኛ ማለት የአዲስ አበባን ቆሻሻን ሰላሳ አምስት አመት ተሸክመን የኖርን ሰዎች ነን። ሸተተን ሳንል ደከመን ሳንል ውሃ ሲገባብን ስንሰቃይ የኖርን ሰዎች ነን። እኛ ይህንን አባቶቻችን ሰላሳ አምስት አመት ነው ከተመሩት፣ ቆሻሻው በጣም ሩቅ ሩቅ ሩቅ ነው የነበረው፣ ጫካ ነው የነበረው። አሁን ግን አፍንጫችን ላይ መጥቶ ነበረ ቁጭ ብሎ የነበረው። ስለዚህ የአዲስ አበባን ሕዝብ ቆሻሻ ነው ተሸክመን የኖር ነው። እኛ በጣም ተጨቁነንና ተጎድተን ያለን ሰዎች ነን። አንድ እሱ ሆኖ ሳለ፣ ሁለተኛ ነገር ደግሞ ይሄ አደጋ፣ አስከፊ አደጋ ደርሶ ቤተሰቦቻችን መጥቋል ሲቀጥል ደግሞ ከመንግስት እያገኘን ያለ ነው፣ ምላሽ ደግሞ አጥጋቢ አይደለም። ምንም ነገር እየተደረገ ወይም ደግሞ ያደረገልን ምንም ነገር የለም። ስለዚህ ጉዳታችንን መንግስት በደንብ አይቶ ከጎናችን ሆኖ ምንድን የጎደላችሁ ምን ላድርግላችሁ እያለ የተጎዳኑም የውስጣችንን ሊጠግል እንድን ይገባል። ሰባት ቤተሰብን አተሽ ገንዘብ አይደለም የሚመልሰው ጭንቅላታችንን። አሁን እኛ እኛ ጋር መሰራት ያለበት ስነ ልቦናም ጭምር ነው። ትልቁ የስነ ልቦና ጫና እየደረሰብን ያለ ነው። ያንን የስነ ልቦና እንኳን ቢጠግንልሽ ውስጥሽ እንትን የሚያደርግልሽ ከሆነ የቤተሰብሽን መሞት ራሱ እንኳን በተወሰነ መልኩ እፍሮይታ ታገኛለሽ። ገባሽ? የቤተሰብሳችን በላይ መንግስት እዚህ ጋር ምንም ነገር አለማድረጉና ምንም ነገር ስላልተደረገልን ሞር ስነ ልቦና ጫና እየደረሰብን ነው። አእምሯችን እየታ ረፍት እያጣ ነው። አእምሯችን ሁሌም አእምሯችን ጥያቄ ይጠይቃል፣ ግን መልስ የለንም። ለአእምሮሽ እንኳን መልስ ማግኘት መቻል አለብሽ። ስለዚህ አሁንም መንግስት ማድረግ ያለበት ምለው ቢያንስ እንኳን ሌላው ቢቀር ቢያንስ እንኳን ቃል የገባውን ነገር እንኳን ማድረግ አልቻለም። ቃል የገባው ቀደም ብለህ እንደ ገለጽክልኝ የመኖሪያ ቤት መስሪያ ቦታ እንደሚሰጣችሁ፣ አንድ ሚሊዮን ብር ለማሰራት እንደሚሰጣችሁ ነው የገለጽክልኝ። ይቅርታ አርጊልኝና ስለተወራ ወይም ደግሞ እንዲያደርጋለሁ ስለተባለ አይደለም። አፈጻጸም ሁሌም ቢሆን ትልቁ ችግር አፈጻጸም ነው። አፈጻጸም የሚባል ነገር የለም እና እስካሁን የተቀበላችሁት አሁን ለምሳሌ፣ አንተ ሰባት የቤተሰብ አባል ነው ያጣኸው። አስር ሺህ ብር ለቀብር ነው የተሰጠን። ከዛ ውጪ ምንም እስካሁን ድረስ የተቀበልኩት የለም ነው የምትለኝ። እዛ ውጪ አንድ ሳንቲም አንድ ሳንቲም አንድ ሳንቲም ማለት ኑስ ነች እንግዲህ ክፍለ ከተማ የምንሄደው የትኛውን ቦታ ላይ የምንሄደው ማህበራዊን ጉዳይ የምንሄደው በራሳችን ገንዘብ ሰው በሰጠን ያንን ሳንቲም ነው ይዘን በዛ ነው ትራንስፖርትም እየተጠቀምን ያለ ነው እየተጠቀም የምንመገበው የምንጠጣው ነው ውሃ የምንገዛው አንዳንድ ነገሮችን የምንገዛው የኢትዮጵያ ሕዝብ እየሰጠን አምስት ሆነ አስር ብር በጣም ልቡ ስለተነካ በጣም ውስጡ ስለተጎዳ ከሚበላው ላይ እየቀነሰ አንድ ብርም ሁለት ብር ሆነ ሀምሳ ብር ሆነ መቶ ብር እየቀነሰ እየሰጠን የነበረውን ብር ነው እየበላንበትም እየተጠቀምንበትንም። ከዛም አልፎ የአርባን ፕሮግራም እንኳን ያወጣ ነው የኢትዮጵያ ህዝብ የሰጠን ብር ነው ለነብሲ ማር እንኳን ያደረግ ነው። እሺ እንግዲህ የአሰራር የቢሮክራሲ ጉዳይም ሊሆን ይችላል። ቀደም ብዬም በፕሮግራሙ መሀል እንደ ገለጽኩት የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስን ከእናንተ ጋር ቀርበን ለማወያየት ጥረት አድርገን ነበረ። ምክንያቱም ያ መስሪያ ቤት ነው እስካሁን ድረስ ስለዚህ ስለ ቆሼ በቆሼ በደረሰው አደጋ ሲከታተል የነበረውና አሁንም ወደ እነሱ ደውለን መልስ ለማግኘት እንሞክራለን። እናንተ ግን ስለ ሰጣችሁን ቃል በጣም ነው በአድማጮች ስምናመሰግነው በርቱ እንላለን። እንግዲህ ሽፒዮ አጋጣሚ ደግሞ የአባወራ ልጆች ሁሉ መጠቀም አለባቸው ከተባለ አሁን የእኛ ቤት ልንጠቀም አልቻልንም እና ይሄንንም ነገር ታገኘሽ እንደ ጥያቄ ብታነሺልኝ፣ እኔ ክፍለ ከተማ ድረስ ሄጃለሁኝ። አይገባችም ነው። እህትህም የአባቱ ቤት ነው የምትኖረው እንጂ ራሷን ችላ ሁለት ልጆቿን ይዛ ቤት ውስጥ ትልቁ ቤት ውስጥ ነው እየኖረች ያለችው እንጂ አባቱ ቤት ውስጥ ነው እየኖርሽ ያለች እንጂ ከኋላ ሰርቪስ ውስጥ እየኖርሽ አደለሽም የሚል ነገር ነው፣ መልስ እየሰጡ ነው ያለው። ምንም አጥጋቢ ያልሆነ መልስ ማለት ነው። ስለዚህ እርዳታውን ለመቀበልም ፈቃድ የተሰጣቸው ያንተ ወንድሞች በሕይወት የተረፉትና ራሳቸውን ያልቻሉ ወይንም ትዳር ያልመሰረቱት ብቻ ናቸው። ምንድን ነው የአባወራ ልጆች ትዳር የመሰረት የአባወራ ልጆች በአጠቃላይ ባባወራ ስም ነው ካርታና ይሄ አንድ ሚሊዮን ብር የሚሰጠው። ሁለተኛ ነገር ደግሞ ባወራ ልጆች እዛ ቤት ውስጥ ዳር መስርተው የሚኖሩ የነበረ መንግስት ቤት ሰርቶ ይሰጣል የሚል ፓኬጅ ወጥቷል። ፓኬጁን ደግሞ እንትን ያደረጉት ለምሳሌ ያለ አደጋው ዛሬ የደረሰ ቢሆን፣ ትናንትና ሌላ ቤት ቀይረሽ ወይም ተከራይተሽ ብትውጪ፣ ፓኬጁ ጋር የምትካተች አይደለሽም ራስህን ችልሃል፣ በሚል ግንዛቤ ቤት ስለሌለሽ ቤቱን ስለለቀቅሽ ፓኬጁ አይመለከተሽም የሚል ነገር ነው ያወጡት። ፓኬጅ ያልወጡ ወንድሞች ግን አግኝተዋል። ያው እነሱ ምንድን ነው ባባ ወራ ነው እንጂ በፍጹም እንደዛ የለም። በቃ ባባ ወራ ስር ነው የምትካተቱት። አባቴ ስላረፈ እኛ የአባታችን ወራሾች ስለሆንን እሱን ነው የምትወስዱት እንጂ እንደ ሌላው ሰው ያባወራ ልጆች ሆናችሁ መውሰድ አትችሉም ነው። እሺ፣ በጣም ነው የምናመሰግነው አቶ ባዬ እንዲሁም አቶ ቴዲ በጣም እናመሰግናለን። እሺ፣ እናመሰግናለን። እኛም ጊዜ ስትልን እግዚአብሔር ስትልን። ክቡራትና ክቡራን አድማጮች በዚህ ዝግጅት ላይ እንዲሳተፉ የአዲስ አበባ አስተዳደር ተጠሪዎችን ለማግኘት ለሁለት ተከታታይ ሳምንታት ያደረግነው ጥረት አልተሳካም። የፕሮግራሙን አዘጋጅና አቅራቢ ትዝታ በላቸውንና በጥያቄና መልስ የተሳተፉትን ሁሉ እናመሰግናለን። አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ወይም በእጅ ስልኮቻችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ደግሞ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የሙዚቃ ቃና ይሆናል። ተከታዩ ዝግጅት አዘጋጅና አቅራቢ ጽዮን ግርማ ነች። አብራችሁን ቆዩ። እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የምናደርሰው ምርጥ ምርጥ የእንግሊዝኛ ዜማዎችን የምናስደምጥበት ሰዓት ላይ እንገኛለን። ሙዚቃዎቹ መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራማችን ማብቂያ ድረስ አብሬያችሁ ቆያለሁ። አብራችሁን ቆዩ። ለዛሬ የያዝኩላችሁ የዛሬ አመት በዚህ ሳምንት በ57 አመቱ ሕይወቱ ያለፈውን ፕሪንስን ለማስታወስ የተቀናበረ ዝግጅት ነው። ፕሪንስ እንግዲህ የመድረክ ስሙ ነው። ፕሪንስ ሮጀርስ ኔልሰን ይሰኛል። ስለሱ የህይወት ታሪክ አለፍ አለፍ እያልኩ መረጃዎችን እየሰጧችሁ የሙዚቃ ስራዎቹን ለማየት እንሞክራለን። አሜሪካዊው ሙዚቀኛ ፕሪንስ በ57 ዓመቱ አርፏል። በዓለም ዙሪያ ዜናው ሲሰማም የሙዚቃ አድናቂዎቹ በድንጋጤና በሀዘን ውስጥ ተውጠው ታይተዋል። እስቲ ፐርፕል ሬን በሚለው ተወዳጁ ዜማ ፕሮግራማችንን እንጀምር። በሚኒያፖሊስ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሳሪያዎችን በመጫወት በርካታ ቅኝቶችን በአንድ ላይ ያጣመረ ወይም በአንድ ላይ ያወጣ ጃዝ፣ አርኤንድ ቢ፣ ፋንክ፣ ፖፕ እንዲሁም ዲስኮም ሳይቀር በማዋሀድ ይታወቃል። ፕሪንስ ፕሪንስ እንግዲህ በርካታ አልበሞችን ሰርቷል። በ57 ዓመቱ ወደ 39 የስቱዲዮ አልበሞችን ሰርቷልና ዘጠነኛው የስቱዲዮ አልበሙ ሳይን ኦፍ ታይምስ ይሰኛልና ይሄንን ለአልበሙ መጠሪያ የሰጠውን ሳይን ኦፍ ታይምስ ዜማ እናዳምጥ። With a little name, by chance his girlfriend came across a needle, and soon she did the same. At home, there were seventeen-year-old boys and their idea of fun is being in a gang called the Disciples, high on crack, toting a machine gun. And kill everyone inside. You turn on the telly, and every other story is telling you somebody died. My sister killed a baby because she couldn't afford to feed it, and it was sending people to the moon. In September, my cousin tried reefer for the very መረጃዎች እንደሚያሳዩት ታዋቂው አሜሪካዊ ሙዚቀኛ ፕሪንስ የሙዚቃ ፍቅር ያደረበት ገና በልጅነቱ ነበር እና የመጀመሪያውንም የዘፈን ግጥም የጻፈው በሰባት አመቱ ነበር። በ19 አመቱ ብዙም እንኳን ስኬት ባይኖራቸውም በርካታ ቅጂዎችን አውጥቶ ነበር። በ 1970 ዓ ም ፎር ዩ የተሰኘ ዜማ አውጥቶ ነበር፣ ነገር ግን በወቅቱ ብዙም ተወዳጅነትን አላገኙም ነበር። መጀመሪያ ላይ ያስደመጥኳችሁን ፐርፕል ሬነን ግን በ1977 ዓ ም ሲያወጣ ወደ 20 ሚሊዮን ቅጂ ሸጧል። ስራዎቹ በአይነታቸው የተለዩ ግሩም አልበሞች መካከልም ተካተውለት ነበረ። ፕሪንስ ሌላው የሚታወቅበት አለባበሱ ነው። አለባበሱ በጣም ደማቅ የሚታይ ነገር ይወዳል። የመድረክ ችሎታው ደግሞ በጣም የተመሰከረለት ነው። መድረክ ላይ ልክ እንደ ፊልምና እንደ ቲያትር ነው። ፕሪንስ እንግዲህ ስቱዲዮ ከሰራቸው አልበሞቹ ሌላ ከመድረክ ላይ የተቀረጹ አራት አልበሞችን ሰርቷል። ፕሪንስን ወደ ኮከብ ድምፃዊነት ካሸጋገሩት ስራዎች አንዱ በ1979 ዓ.ም ያወጣው ዋናቢ ዩር ላቨር የሚለው ዜማ አንዱ ነው። ፕሪንስ በሙዚቃ ስራው በርካታ ሽልማቶችን ተቀብሏል። ሰባት ጊዜ የግራሚ የሙዚቃ ሽልማት አሸንፏል። በሮክ ኤንድ ሮል ሆል ኦፍ ፌም ማለትም በበራክ ሙዚቃ በታላቁ መዝገብ በሁለት ሺ አራት ዓመተ ምህረት ስሙ ተካቷል። ፕሪንስ እንግዲህ ሌላ ከሰራቸው ስራዎች አንዱ ከተለያዩ ሙዚቀኞች ጋር ስድስት አልበም ሰርቷል። አስራ ሰባት የቪዲዮ አልበሞችን ሰርቷል። አንድ መቶ ሰላሳ ስድስት የሙዚቃ ቪዲዮዎችንም ሰርቷል። ኪስ ሌላው የፕሪንስ ተወዳጅ ስራው ነው። የተወደዳችሁና የተከበራችሁ አድማጮች የዛሬውን ቀን በሀምሳ ሰባት አመት እድሜው በድንገት ሕይወቱን ላጣው የአሜሪካዊ ሙዚቀኛ ፕሪንስ መታሰቢያ እንዲሆን ስራዎቹን በማስታወስ ለእናንተ ሳደርስ ቆይቻለሁ። ፕሪንስ እንግዲህ ከሙዚቃ ስራው በተጨማሪ በበጎ አድራጎት ስራ ላይ ይሳተፋል በሚል ስሙ በበርካቶች ዘንድ ሲወሳ የኖረ ድምጻዊ ነው። በአንድ መቶ ሚሊዮን ቅጅ ሽያጭ ምርጥ አርቲስት የሚል ስያሜንም አግኝቷል። ሮሊንግ ስቶን የተሰኘ መጽሄትም ከምንጊዜ ምርጥ ድምፃውያን መካከል በ ሀያ ሰባተኛ ደረጃ ላይ አስቀምጦታል። ስለዚህ ፕሪንስ ምንጊዜም ምርጥ ድምፃዊ ነው ማለት ነው። ለነገሩ የፕሪንስ እውቅና ከዝነኝነትም በላይ ነበር። እስቲ አንድ ሙዚቃ ልጨምርላችሁ። ዲስ ኮድቢ አስ ይሰኛል። የፕሪንስ ተወዳጅ ዜማ ነው። Food and- ተወደዳችሁ የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምፅ የተዘጋጀ የሚቀርብላችሁን የሙዚቃ ቃና ዝግጅት ነው። አስከትዬ የፕሪንስን በሞስት ቢዩቲፉል ጋር ኢን ደ ወርልድ ዘመኖቹን ልጋብዝ። በተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓቱ ምርጥ ምርጥ የእንግሊዝኛ ዜማዎች ወደ እናንተ የሚደርስበት ፕሮግራም ነው። ለዛሬ ሰዓቴ አብቅቷል። አንድ የፕሪንስን ዜማ ጋብዤ ልሰናበታችሁ። ዳይመንድስ ኤንድ ፐርልስ ይሰኛል። በዚሁ ሙዚቃ እኔ ልሰናበታችሁ። ዳይመንድስ ኤንድ ፐርልስ ይቀጥላል። በእኔ በኩል ደናደሩ the day that you will hear me say that I will never run away I am your የማጠቃለያ ዜና ላሰማችሁ። አሜሪካና እንግሊዝ ለሌሎች ሀገሮች የሚሰጡትን እርዳታ ካስቀሩ ወይም ከቀነሱ የአመራር ክፍተት ሊፈጠር እንደሚችል ቢሊዮነሩ ቢል ጌትስ አስጠነቀቁ። በዓለም ዙሪያ በስድስት መቶ ከተሞች ውስጥ ታይቶ በማይታወቅ ሁኔታ ዛሬ የሳይንቲስቶች ሰላማዊ ሰልፍ እየተደረገ ነው። ማጠቃለያው ነበር። ክቡራትና ክቡራን አድማጮቻችን ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኛለን። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ቆንጅ ታየነኝ በሰላም ደሩ።